አንቀጾችን በተናጠል ከመመልከት ይልቅ የህገ መንግስቱን መንፈስ መረዳትና እንደ አንድ ሰነድ መመርመር ለወቅታዊው የኢትዮጵያ ሁኔታ የተሻለ አማራጭ መሆኑን የህገ መንግስት አርቃቂዎችና ምሁራን ተናግረዋል። የህገ መንግስት ጉዳዮች አጣሪ ጉባኤ ምርጫው መተላለፉ የፈጠረውን ክፍተት በተመለከተ ከህዝብ ተወካዮች ምክር ቤት በተላከው የህገ መንግስት ትርጉም ጥያቄ ላይ የባለሙያዎችንና የአርቃቂዎችን አስተያየትም አዳምጧል። እስክንድር ፍሬው በተከታዩ ዘገባ ዝርዝሩን ያስደምጠናል። ኢትዮጵያ ከመጪው መስከረም በኋላ ሊፈጠር ለሚችለው የስልጣን ክፍተት ህገ መንግስቱ መፍትሄ ሊኖረው እንደሚችል የህዝብ ተወካዮች ምክር ቤት አምኗል። እናም ትርጉም ያስፈልጋል በሚል ጉዳዩን ለፌዴሬሽን ምክር ቤት መርቷል። ትርጉም የተጠየቀባቸው አንቀጾች በአንድ በኩል ምርጫ የሚካሄደው በየአምስት ዓመቱ እንደሆነ የሚገልጹ፣ በሌላ በኩል ደግሞ ጦርነትና የህዝብን ጤንነት አደጋ ላይ የሚጥል ሁኔታ ሲያጋጥም በስልጣን ላይ ያለው መንግስት የአስቸኳይ ጊዜ አዋጅ ማወጅ እንደሚችል የሚገልጹ ናቸው። ለፌዴሬሽን ምክር ቤት ሙያዊ ሀሳብ የሚያቀርበው የህገ መንግስት ጉዳዮች አጣሪ ጉባኤ It had ወደ ስራ ገብቷል። ዛሬን ጨምሮ ለሁለት ቀናትም የህገ መንግስት ባለሙያዎችንና በማርቀቁ ሂደት የተሳተፉ ግለሰቦችን ሀሳብ አዳምጧል። በኮሮና ቫይረስ ወረርሽኝ ምክንያት የኢትዮጵያ አጠቃላይ ምርጫ መራዘሙ አሁን ያለው መንግስት የስልጣን ጊዜ ከሚያበቃበት ወቅት ጋር ተገናኝቷል። ባለሙያዎችና በማርቀቁ ሂደት የተሳተፉ ግለሰቦች እንዳሉት ከመስከረም በኋላ ኢትዮጵያን የሚመራው ማነው የሚለው ጥያቄ ምላሽ ህገ መንግስቱን በመተርጎም ይገኛል። የህገ መንግስቱ አርቃቂ ኮሚሽን አባላት ከነበሩት አንዱ አምባሳደር ታየ ስላሴ ይህንን ሀሳብ ካንጸባረቁት አንዱ ናቸው። ማንኛችንም ነቢይነት አልነበረንም ለወደፊትም ይኖረን አይመስለኝም። ያው ስጋ ለባሽ ስለሆን ክሊር በሆነ መንገድ ለማስቀመጥ ጥረት ተደርጓል። አሁን ያለው ፕሮሰስም የስልጣን ክፍተት ይፈጥራል የሚል እምነት የለኝም። ምክንያቱም በትክክል እንኳን ባናስቀምጠው፣ ቅድም ከመጀመሪያውም ጥያቄ ጋር ተያያዥ ያለው ነው ህገ መንግስቱ ውስጥ በትክክል እንደተተለመው አግባብነቱን፣ ቅቡልነቱን ማሻሻል፣ መተርጎም፣ ማፍታታት፣ ማብራራት የሚችሉ አንቀጾች ተቀምጠዋል። የህገ መንግስት አጣሪ ጉባኤው እነዚህን ማፍታታት የሚችል ይመስልኛል። ስለሆነም ማንኛውም ህገ መንግስት ቫኪዩምን ኢንቨዜጅ አያደርገም። ከአቅም በላይ የተፈጠሩ ሁኔታዎች ካሉ ከአቅም በላይ የተፈጠሩ ሁኔታዎች ናቸው። ለበርካታ ዓመታት በዩናይትድ ስቴትስ የኖሩትና ያስተማሩት የህግና የፖለቲካ ምሁር ፕሮፌሰር አለማየሁ ገብረ ማርያም በበኩላቸው ህገ መንግስቱን በመተርጎም መፍትሄ መፈለግ የተለመደ አሰራር መሆኑን አብራርተዋል። አሁን በስልጣን ላይ ያለው መንግስት አገሪቱን እየመራ ሊቀጥል የሚችልበት እድል እንዳለም ነው ያስረዱት። ህገ መንግስት ራሱ ማለት ሰዎቹም ኖሩ አልኖሩም፣ ኢንስቲትዩሽንም ኖሩ አልኖረ የሚቀጥል ነገር ነው ከህዝቡም ከሀገሪቱ ሁሉ ጋር የተያዙ ነገሮች ናቸው። ስለዚህ ጊዜው አልቆ የምክር ቤቱ በሰዓቱ ምርጫ ሳይደረግ ቢቀር የስራ አስፈጻሚ ይቀጥላል። ይህም የሚቀጥልበት ምክንያት ሁለት ነው። አንደኛ ህገ መንግስቱን በተቻለ መጠን ደግፎ ማቆምና ያን ህገ መንግስታዊ ስነስርዓት ማካሄድ ያስፈልጋል። ሁለተኛ ፓወር ቫኪዩም ሊፈጠር አይገባም። ምክንያቱም ፓወር ቫኪዩም ከተፈጠረ ወይም የስልጣን ባዶነት ከተፈጠረ ህገ መንግስቱ ራሱ ይወድማል ማለት ነው። ስለዚህ ህገ መንግስቱ ራሱን ላውድም የሚል ስሜትም ቃድም ሊኖረው አይችልም ብዬ ነው ማምነው። ስለዚህ ምርጫው ምንድን ነው? እንደዚህ ከሆነ ፓወር ቫኪዩም ከሌለ ወይም ይሄ መካኒካል የሆነ ኢንተርፕሬሽን ወስደን በህገ መንግስቱ ጊዜ ያልተፈጸመ ከሆነ ምርጫው ያ አካል ስልጣን ስለማይኖረው ሌላውም አካል ስልጣን አይኖረም የሚል ነገር አስተያየት ትክክለኛ አይደለም። ምክንያቱም እሱ የሚጋብዘው ምንድን ነው ኢ ህገ መንግስታዊ እለዋለሁ፣ አንታይ ካንስቲቱሽናል ለማለት ነው። ነገር ነው የሚፈጥረው። ምክንያቱም ያ በማይኖርበት ጊዜ አናርኪ ነው የሚፈጠረው። ያ በሚፈጠርበት ጊዜ ብጥብጥና የበለጠ ጥፋት ነው የሚፈጥረው። ስለዚህ ህገ መንግስቱ የዚህን አይነት ክፍተትም ኖረ ቢባል ወይንም ጥያቄዎችን በግልጽ መንገድ አልመለስም ብለን ብናምንም የዚህ አይነት አውትከም ወይም የዚህ አይነት ሪዘልት ይሰጣል ብለን መገመት አንችልም። በአንቀጽ 54 ሆነ በ58 ጊዜያቱ ባይጠበቅም መንግስት መቀጠሉ አይቀርም። በመጀመሪያው ቀን ውሎ ሀሳባቸውን ያካፈሉ የህገ መንግስት ምሁራንም የትርጉምን አስፈላጊነት አጉልተው ተናግረዋል። ይህንን ሀሳብ ካንጸባረቁት አንዱ ዶክተር ዘመላክ አይተነው ናቸው። በማላስታውሰው የአሜሪካን ኬዝ ላይ አንድ ዳኛ ምን ብለዋል? ዴር ኢዝ ኖ ቤተር ዌይ ቱ ሚስሪድ ዘ ኮንስቲቱሽናል ቴክስት ዛን ቱ ፎሎው ፒውር ቴክስችዋሊዝም የሚል አባባል አለ። በቀጥታ እሱ ብቻ አፕላይ ይደረግ ቴክስቱ በምናየው ኦርዲነሪ ሚኒንጉ ብቻ አፕላይ ይደረግ ብሎ እንስስት ማድረግ ከሱ የተሻለ ወይም የበለጠ ህገ መንግስቱን ወዳልተፈለገ አቅጣጫ የሚወስድ የህገ መንግስት አተረጓጓም ዘዴ የለም ለማለት ነው። ሌሎች ምሁራንም ተመሳሳይ ሀሳብ አንጸባርቀዋል። የኮሮና ቫይረስ ወረርሽኝ ተወግዶ ምርጫ እስኪካሄድ ድረስ አሁን ያለው መንግስት በስልጣን ላይ መቆየት እንደሚችል የገለጹም አሉ። የኢትዮጵያ ጠበቆች ማህበርና የኢትዮጵያ የህግ ባለሙያዎች ማህበር የደረሱበትን ድምዳሜ ያቀረቡት የህግ ባለሙያው ደበበ ኃይለ ገብርኤል ናቸው። በነዚህ ጉዳዮች ላይ ሶስት ማጠቃለያዎችን ሰጥተናል። አንደኛው የህገ መንግስቱ አንቀጽ 54 እና አንቀጽ 58 ንጹር 3 እንደዚሁም አንቀጽ 93 አሁን ሀገሪቱ የገጠማትን ችግር ያልታሰበ ችግር ሊፈታ በሚችሉ መልኩ ምሉ ሆነው ሊተረጎሙ ይገባቸዋል የሚል አቋም ላይ ደርሰናል። ሁለተኛው የደረስንበት አቋም እነዚህ ድንጋጌዎች የሚሰጠው ትርጉም አሁን በስልጣን ላይ ያለው ምክር ቤት ስራ አስፈጻሚው የኮቪድ 19 ችግር ተወግዶ ምርጫ እስኪደረግ እና ውጤቱ እስኪታወቅ ድረስ ሊቀጥል ይገባዋል የሚል አቋም ይዘናል። ሶስተኛው የእኛ የደረስንበት መደምደሚያ በሚሰጠው ትርጉም ላይ ወረሽኙ መወገዱ በጤና ጥበቃ ሚኒስቴር ማረጋገጫ ከተሰጠ በኋላ ምርጫው ከ ከስድስት እስከ ዘጠኝ ወር ባሉት ጊዜያት ውስጥ ወይም ወይም የምርጫ ቦርድ በሚያቀርበው ያጠረ የጊዜ ሰሌዳ መሰረት እንዲካሄድ፣ እንዲሁም የምርጫ ውጤቱ በታወቀ በሁለት ወራት ጊዜ ውስጥ አሁን በስራ ላይ ያለው የህዝብ ተወካዮች ምክር ቤት ስልጣን እንዲያበቃ ተደርጎ የህገ መንግስቱ አንቀጽ 58 ሊጠረጎ ይገባዋል ብለናል። በመቀጠል ደግሞ የጤና ሚኒስቴርንና የምርጫ ቦርድን አስተያየት እንደሚያዳምጥ የህገ መንግስት ጉዳዮች አጣሪ ጉባኤ አስታውቋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ